የባህል መድረክ። ሴቶቻችን ለፍትህ መታገል አለባቸው። ሰው እንዳይሞት መታገል አለባቸው። ኢትዮጵያ ኢትዮጵያን አንድ አድርጎ ለመቀጠል መታገል አለባቸው እንጂ ከወንዶች ዓለም ጋር ሞፍ ዝም ብሎ የጩኸት ሞፍ ሴቶች ላይ መኖር የለበት። ምክንያቱም ሴት ልጅ ጥበበኛ ናት። ጥበበኛ ምት ሆነው በማስተዋል መንቀሳቀስ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ስኳድ የሚል ቅጽል መጠሪያ የተሰጣቸው አራት ሴት የዩናይትድ ስቴትስ አሜሪካ ምክር ቤት አባላትና የዴሞክራቲክ ፓርቲ ተመራጮች ካለፉት ወራቶች ጀምሮ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የሚያነሷቸውንና የሚሰነዝሯቸውን መጤን የሚያገላ አነጋገር እየተጋፈጡ ነው። ግራ ዘመም ማለትም የሊበራል አቋም ያላቸው አራቱ አሜሪካውያን እንስት ተወካዮች የትራምፕን የዘር ተኮር ጥላቻ አቋም ብቻ ሳይሆን በአየር ብክለት ማጽዳትና ክብካቤ በግብር አከፋፈል ስርዓትና በመሳሰሉት ከወግ አክራሪው የትራምፕ አስተዳደር ይቃረናሉ ሴቶች በአለም አቀፍ አህጉር አቀፍ እንዲሁም ብሔራዊ ህጎች ላይ የተቀመጡ የሰብአዊ መብቶች እኩል ተጠቃሚ መሆናቸው በወረቀት ሰፍሮ ቢታይም በሴቶች ላይ የሚደርሰው ጥቃትና አድሏዊ አሰራር አለም አቀፋዊ እውነታ መሆኑ እሙን ነው በአለም አቀፍም ሆነ በአገር አቀፍ ደረጃ ሴቶች የሰብአዊ መብቶች ባለቤት መሆን ቢችሉም መሬት ላይ ያለው ተጨባጭ ሁኔታ ግን ይህንን አያሳይም። ይሁንና በሴቶች ላይ ብቻ ሳይሆን በማህበረሰብ ላይ የሚደርሰውን መገለል፣ መድሎ ለመግታት በሚያደርጉት ከፍተኛ ጥረት መታፈንንና ጭቆና አንጥሰው የሚወጡ ሴቶች ጥቂት እንዳልሆኑ እሙን ነው። የዕለቱ ዝግጅታችን የዘር መድሎ አለባቸው ተብለው ሰሞኑን ስማቸው ለሚጠለጠለው ለፕሬዝዳንት ዶናልድ ትራምፕ የጎን ውጋት የሆኑትን ስለ አራቱ የአሜሪካ ምክር ቤት እንስት ተወካዮች እንቅስቃሴን እያየን በአሁኑ ወቅት ኢትዮጵያውያን ሴቶች በማህበረሰቡ ዘንድ ስላላቸው ጉልህ ሚና በጥቂቱ እንቃኛለን። መልካም ቆይታ። ሰሜን አሜሪካ ከዓለም ሀገራት የተሰባሰበ ሕዝብ የሚኖርባት በመሰረታዊ ቅርሷ የመጤዎች ሀገር ብትሆንም ቅሉ አወዛጋቢው የወቅቱ ፕሬዚዳንት ዶናልድ ትራምፕ ከሳምንታቶች በፊት ታዋቂ የሆኑ የሴት ምክር ቤት አባላትን በመዝለፋቸው በዓለም ዙሪያ በሚገኝ የመገናኛ ብዙሀኖች መጤ ጠል ተብለው ስማቸው እየተጠለጠለ ነው። ይሁንና የሀያሌቷ አሜሪካ ፕሬዚዳንት ዶናልድ ትራምፕ መጤ ያሏቸውን የሴቶች ስራ ዝቅ አድርገው ማንኳሰሳቸው በሰላም ይሆን ወይስ ለሚቀጥለው የፕሬዝዳንታዊ ምርጫ የፖለቲካ ቅድመ ዝግጅት? ረዘም ላለ ዓመታት በሰሜን አሜሪካ ነዋሪ የሆነችውና በዋሽንግተን በሚገኝ የዲያስፖራ ቢሮ የምክር ስራ አገልግሎት በመስጠቷ የምትታወቀው የዲያስፖራ ራዲዮ ጋዜጠኛ ቅድስታ በነዘር፣ ትራምፕ ፕሬዚዳንታችን ስለ ሴቶች አስተያየት ሲሰጡ እጅግ ግድፈት የበዛበት ነው ስትል ነው የምትገልጻቸው። ያው እንግዲህ ፕሬዚደንት ትራምፕ ያው ፕሬዚደንታችን ማለት ናቸው። እሳቸው ብዙ ጊዜ ለሴቶች የሚሰጡት በሴቶች ዙሪያ የሚሰጡት አስተያየት እጅግ በጣም ግድፈት የበዛበት እና ጽርፍ ይበዛል። የዘመኑ ሌሎች የሌሎች ሀገሮችን መንግስቶች አንዳንዶቹን እንደዚሁ ሾኦፍ ማድረግ የሚፈልጉት ስታይ የእርሳቸው ለየት የሚያደርገው እሳቸው በጽርፍ ነው። ሰውን በመስደብ በመዘርጠጥ እንደምንለው እኛ ሀገር ነው ራሳቸው እንዲወጡ የሚያደርጉት እና ይሄን ተከትሎ በግዴ እነዚህ አራት ሴቶች ናቸው እንግዲህ ነጭ ሳይሆኑ በአሜሪካ ውስጥ ጥሩ የአክቲቪስት ስራ እየሰሩ የሚገኙ ሰዎች ናቸው። እነዚህ ልጆች እንግዲህ እነሱ ለምን ግን ወደ ሀገራችሁ አትመለሱም? ካልተመቻችሁ ለምን አትመለሱም? ያ ማለት እንግዲህ በጣም በፍጹም ከአንድ የሀገር በተለይ ደግሞ ያለው የአሜሪካን ሀገር ፕሬዚደንት የማይጠብቅ ነው። አሜሪካ ሁሉም ሰው በጥገኝነት የመጣባት ሀገር ናት፣ ወይም ደግሞ ሁሉም ሰው መጥቶ የተወለደባት እንጂ አሜሪካ በራሷ እንደ ሀገር ተቆጥራና ተጀምራ ያለቀች ሀገር አይደለችምና፣ ለእነዚህ አራት እንስቶች ይህን ነገር ማለታቸው በዓለም አቀፍ ደረጃ ባለው ሚዲያዎች በሙሉ ሲያስታቻቸው ቆይቷል። እንደው በእርግጥ የእንስቶቹ ምክር ቤት አባላት ጥያቄ ምንድን ነበረ እንግዲህ በዚህ በፕሬዚዳንት ትራምፕ ላይ የራሳቸውን ነገር ያነሳሉ። ለምሳሌ አሌክሳንደሪያን ብታስቢያት ወይም ደግሞ ኤኦሲ ይሏታል። የኒውዮርክ የምክር ቤት ወኪል ናት። ኢላን ኦማር አለች፣ ምንሶታ የምክር ቤት አባል ናት። እቺ ሴት በሰባት ዓመቷ ነው ወደዚህ ሀገር የመጣችው። ሶማሊያዊ ናት። በምክር ቤት ተመርጣ እየሰራች ያለች ናት። አያና ፕሬዝም ከማሳች ሴትም የመጣች ናት፣ ግን እዚህ ሀገር የተወለደች ናት። ራሺድ ታሊም ከሚችጋን ናት። ሁልጊዜ እሳቸው በሚያነሱት ነገር ላይ ብቻ ዝም ብሎ መናገር ሳይሆን በተለይ የአሁኑ አሜሪካን በጣም እየቀወጣት ወይም እያናወጣት ያለው የፕሬዚዳንት ትራምፕ መነሻ ሀሳብ የኢሚግሬሽኑ በተለይ ከሜክሲኮ በሚገቡት ላይ እንደምታውቁት በር ዘግተው ለረጅም ጊዜ እዛ ውስጥ በሚሰቃዩ ህጻናትና ሴቶች ላይ ይሰራሉ። እነዚህ ሰዎች ፕሬዚደንት ትራምፕ ደግሞ ይሄ ነገር አይመቻቸውም እና እንግዲህ ፕሬዚደንቱ የእነዚህን ሰዎች ድምጽ ሰምተዋል ማለት ነው። ሲሰሙ ደግሞ ሻውት ማድረግ አለባቸው፣ መናገር አለባቸው። በጽርፍ ነው የሚገልጹት እሳቸው ግን እሳቸውም ከምስራቅ አውሮጳ የመጣች ሴትን ያገቡት እና ይሄ እንዴት ይታያል እንደው ከተቺዎቻቸው አይነግሯቸውም፣ አይመልሱላቸውም። እንደው ትራምፕ ያላፈረሱት ድልድይ አለ ብዬ አላስብም። በአሁኑ ሰዓት አሜሪካን ውስጥ ትልልቅ የአሜሪካን ዊዝደም ሆነው የቆዩትን ድልድዮች እያፈረሱ ያሉበት ጊዜ ነው። አሜሪካን የሚታወቁት ኢሚግራንት በመቀበል ነው። አሁን ካናዳ የኢሚግራንትን በመቀበል እንትኑን እየወሰደ አሜሪካን የምትታወቀው የከለር ልዩነት ሳይኖር ከ በተለይ ከዚህ ከጥቁር ጋር ከነበረው ትግል በኋላ የመጣው የነጻነት ትግል በማስመልከት የከለር ጥያቄ ሳይኖር ኦባማን እስከመምረጥ የደረሰች ሀገር ናት። አሜሪካ ፕሬዚደንት ኦባማን መርጣ ያሳየች ሀገር ናት። ሴትን የምታከብራ ሀገር ናት። እሳቸው ግን ከመጡ በኋላ ያው የሆነው ነገር ደግሞ ተቃራኒው ነው። እሳቸው እንግዲህ ካገቧት ሴት የሌላ አገር ሴት ከማግባታቸው ባሻገር ወደ ኋላም ስትሄጂ ስታቂው ታሪካቸውን ከሌሎች ሰዎች ጋር የሰሯቸው የቢዝነስ ስራዎች ምናምን አሉ። ግን በዛ ውስጥ ሆነው እንግዲህ ምን አይነት ሰው ሆነው እንዳለፉ በደንብ ባናቅም፣ ወይም ለባለቤታቸው ምን አይነት ሰው እንደሆኑ ባናቅም፣ ግን ብዙን ነገር ሌላው አሜሪካ የሚያደርገውን ነገር እያፈረሱ የሚገኙ ናቸው። በጣም የሚገርመኝ ነገር እሳቸው ያንን ብለው የሚናገሩት ኢሚግሬሽን ያንን ብለው የሚናገሩት ሪፊውጂ ቤታቸው ውስጥ ቁጭ ብሎ የልጃቸው እናት በሙሉ የሌላ ሀገር ዜጋ ሆና ይህንንም አሁንም ግን ደግሞ ሲናገሩ ወደኋላ አሉ። በጣም የሚገርምሽ ነገር ያሳቸው ስሜት የነበረ ነው። አሜሪካ ውስጥ እኮ ያለ ነው። እሳቸው ግን እንደ ፕሬዚደንት ይዘው ሲወጡ ያው ሁሉም ሰው ይደግፋቸዋል ባይባልም፣ ሁሉም ሰውም ይቃወማቸዋል የምትው አይደለም። የራሳቸው ደጋፊዎች አሉባቸው። ስለዚህ እሳቸው ደግሞ ይህንን ምርጫውን ደግሞ አስታከው መስራት የሚፈልጉት ነገር ያው ቶኒ ቶይኒ ምርጫ አለ። እሱን እንጠብቃለን። እሱን ደግሞ አስታከው መስራት የሚፈልጉት ነገር አንዱ ነገር የኢሚግሬሽኑን ነገር ማንሳት ነው። ምክንያቱም እንደምታውቀው አሜሪካ የብዙ ነጮች ሀገር ናት፣ እና እሳቸው የሚደግፋቸው በዚህ መሀል አያጡም። ምርጫቸውን፣ ተፈላጊነታቸውን ከፍ ሊያደርግ ይችላል ተብሎ ነው እንግዲህ የሚገመተው። አዎ እዚህ ጀርመን ሀገር ባለፈው ቀናት ውስጥ የወጣ ጋዜጣ እንዳየወት ከሆነ እንዳልሹ ብዙ አይነት ሴቶችን አሜሪካ በጥሩ የገነባቻቸውን እያፈራረሱ ቢሆንም ቅሉ ግን የመመረጥ እድላቸው ሰፊ ነው ተብሎ ተዋይቻል። ፕሬዚደንት ትራምፕ አለመመረጥ ከነበረባቸው ከሂላሪ ጋር ቆመው አሜሪካ በሴቶች እኩልነት ላይ የደረሰችበትን ነገር እና ሚስ ክሊንተንን የህይወት ልምድ የስራ ልምድ ስታስቢ አንድ በጣም ላይብራሪ አንድ ትልቅ ግዙፍ ላይብራሪ ና አንድ የቆርቆሮ ተራ አካባቢ ምረጭ ብትባይ እንደ ጋዜጠኛ የትኛው ጋር መቀመጥ ፈልጋለሁ ብትይ፣ የምትቀመጭበትን አንቺ ታውቂዋለሽ። በሂላሪ ና በፕሬዚደንት ትራምፕ መሀል ያለው ልዩነት ይህንን ያህል የገዘፈ ነው። ኦንሊ ቲንግ ሂላሪ ነጭ ናት፣ ምንም ችግር የለባትም በነጭነት ግን፣ በሴትነትና እሳቸው ደግሞ በአዲስ ነገር፣ ይሄ ህዝቡ ጥሎት እየጠላው የመጣው ይሄ የፖለቲካ ቋንቋ ስነ ስርዓት ምናምን የሚባል አሁን በአሁኑ ጊዜ በዛም ሙቭመንት እንትን አሜሪካንም የተመታች ይመስልሻል። እና ሁለተኛ ነገር የራሻ መግባትም እሳቸውን አስመረጧቸዋል። አሁን ወደፊትም ኦፍኮርስ ብዙ ሰው ይመረጣሉ ይላል። ግን በተቃራኒው ያለው የዴሞክራቱ ፓርቲ ይተኛል። በጣም ተኝተው ተኝተው ነው የሚነሱት። የሚገርምሽ ነገር ለመመረጥ አሁን አንድ አመት ሲቀር ሰውን የማነቃቃት ነገር ምናምን አይሰራም። እንደ ሀገራችን እንደ ኢትዮጵያም አፍሪካም ላይ እንደምታዩ አንድ ነገር የምታዩ ምንድን ነው? ተኝተው ተኝተው ሲደርስ ነው መጥተው ሰው ላይ ሊጭኑበት የሚፈልጉ ሰው ያፔን እያለው እሱ ባይመረጥ እየፈለገ ግን ሌላው ፓርቲ ካልሰራለት፣ አንቺ ሄደሽ አትመረጭኝ። ስለዚህ የዛን አይነት ነገር ይታያል። አሁን ደግሞ ይሄን ነገር ማንሳታቸውና ሴትንና ኢሚግራንትን ሬፊጅን እያሽመደመዱ አሜሪካንን ግሬት አደርጋሉ ምን መነሳታቸው ደግሞ የሚደግፋቸው ብዙ ኃይል ይኖራል አይኖርም። አትም ሌላው አሜሪካ የሚመርጠው ሰው የዴሞክራት ፓርቲው ዝምታም የፈጠረው ነገር አለ። ዝምታ ስልሽ ሳትሆን የማይፈልግ ሰው ወጥቶ መምረጥ አይችልም። ለምሳሌ ወደ ኢትዮጵያዊው በኬሙያው በአማርኛ ስግ የተነጋገርን ስለሆነ ወደ ኢትዮጵያዊ ስትመጪ፣ ኢትዮጵያዊው ዜግነት አለው ዜግነት ይወስዳል፣ ይምላል፣ አሜሪካዊ ነኝ ይላል። አሜሪካንን ሆኖ ግን ለአሜሪካ ፍሪደም ለመታገል ለመምረጥ አይወጣም። ኤርትራዊው አይወጣም። በጣም ትልቅ ችግር አለ። ሄደሽ ኮሚኒቲ ውስጥ ስትሰሪ እንኳን ለእኛ የሚጠቅመን ነገር ምንድን ነው? ምክንያቱም እኛ ፍሪደም የሚባል ነገር አናቅም። ስለዚህ የሚሰጠንን ነጻነት ራሱ ለመጠቀም እሩቅ ነን። እንደኛ ሁሉ ሌላውም የኢሚግራንት ኮሚኒቲ የኔ ህመም ነው፣ የኔ ችግር ነው ይኔ በሽታ ነው ብሎ ይዞት አይወጣም። እንደው ከአሜሪካ ወደ እኛ ሀገር ልውሰድሽ። እንግዲህ ምርጫ ተቃርቧል። ባለፉት ዓመታት በኢትዮጵያ የሴቶች መብት ከሞላ ጎደል መከበሩ በእውን እየታየ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ሴቶች በሚኒስትር ደረጃ ከፍተኛ የስልጣን ቦታን ተቆናጠዋል። ይበል የሚያሰኝ ነው። ይሁንና ሴቶች አሁንም ከወንዶች እኩል በፖለቲካው መድረክ በንቃት ሲሳተፉ አይታይም። አሁንም የባህል ተጽዕኖ አለ ወይስ ወንዶቻችን አሁንም ሴቶችን ይጫናሉ። በእርግጥም በድፍረት የሚናገሩ ትችትን የሚያቀርቡ ሂስን የሚያቀርቡ በጣት የሚቆጠሩ ወጣት ሴቶች መኖራቸው እንዳለ ሆኑ ማለት ነው። በጣም ጥሩ ጥያቄ ነው። ግን እንዳረብሽ አንዳንድ ጊዜ ስናገር አላል በጣም ግልጽ ሆኜ ስለምናገር የሚሰሩ ሰዎችንም ደግሞ እንዳይነካ ሰጋለሁኝ። የኢትዮጵያ ሴቶች ጥንካሬ በእናቶቻችንና ባያቶቻችን ልክ በነ ጣይቱ ልክ ቢሆን በጣም የት በደረስን ነበር። ግን ያ አይደለም ልካችን፣ ራሳችንን ብሎ የምናደርግበት ማለት ነው። ለምሳሌ በቅርቡ በእኛ ህይወት ልምድ ውስጥ ስንሄድ ምልሽ፣ ሩቅ ሄደን ጣይቱ ብጡልን ባንል፣ ክብርት ብዙኳ የሚደቅሳ ስናስብ፣ ብዙኳ የሚደቅሳ ከብዙ ወንዶች ጋር የተሰለፈች ሴት ነበረች። በፖለቲካ ውስጥ ምን ያህል ሳክፋሽ እንደከፈለች በእስር ቤት በመታሰር በአላማ ጽናት ምን ያህል እንደሰራች ምን ያህል መስዋዕትነት እንደከፈለች የምታውቂው ነው። ክብርት ብርቱካን የሚደቅሳ አሁን ምን እየሰራች ነው? ብቲን ሪሊ ያንን ቻሌንጅ የሚያደርግ ስብእና አላት ወይ ብዬ ይጠየቃለሁ። እሱን ብርቱካን ናት መመለስ የምትችለው ግን የኢትዮጵያ ሕዝብ ከብርቱካን የሚደቅሳ ነጻ ምርጫ ነጻ አመለካከት ሰውን ለማጠንከር ሌሎችን ለማነሳሳት ብዙ ነገር ይጠብቃል። እዛ የተሰጣት ቦታና ስልጣን ከትላንት ከነበራት ስልጣንና ቦታ የሚበልጥም አይደለም። ትላንት ከሰራችሁ በላይ ግን ዛሬ እንድሰራ ይጠብቃል ሰው። ለምሳሌ ክብርት ማእዛንም ብታይ ክብርት ስላቸው ባይደውል በጣም ሪሊ ሪስፔክት ስለማረጋቸውም ጭምር ነው። በኢትዮጵያ ውስጥ የሴቶች መብት በወደቀበት ጊዜ ሴት ልጅ የሴት ልጅ ጡረታ ለባል የማይሰጥበት ጊዜ ነበር። በእኛ ጊዜ ማለት ነው፣ ትናንት ማለት ነው። እንግዲህ እኔ ማውራሽ እነዚህን ነገሮች ታግላ ትልቅ ቦታ ያደረሰች ነች። ዛሬ ግን በጣም ብዙ በሂመን ራይት ውስጥ ችግር እየተፈጠረ ፍትህ ያጡ ሰዎች እስር ቤት ቁጭ ብለው አሁንም ሪስፔክት ማድረግ እንዳለ ሆኖ ግን እንደዚህ አይነት ሰዎች ሲጠየቁ እኛ ከነሱ ኤክስፔክት የምናደርገው ነገር ትላንት የሆኑትን ማንነታቸውን ነው ብዬ ማስባ። አሁን በዚህ በዶክተር አብይ ዘመን ግን የሴቶቹም መሰብሰብ አይሰሩም ይሰራሉ ብዬ ጀጅ አላደርግም፣ ምክንያቱም እንደገና ብዙ ማየት አለብኝ። የሚጠበቀውን ያህል ግን እየሰሩ አይደለም። ምክንያቱ ኢትዮጵያ ውስጥ ያደንቅሽ ህዝብሽን፣ እኮ መጠበቅ የአርት አንዱ ፓርቲ የአርቲስት አንዱ ፓርት ህዝብን መጠበቅ። ሰው እየተፈናቀለ ዝምታ ካለ ሌላ ፍርሃት አለ ማለት ነው። ሱዳን ችግር፣ የሱዳን ችግር መፍትሄ አላገኘም እንጂ የአንድ ሴት አክቲቪስት መሰረታዊ ጥያቄ ነው። የሱዳን መንግስት ያናጋው ያለን መንግስት የመናጋት ጥያቄ ወይም ደግሞ ያለ ማናጋት ጥያቄ ሳይሆን እያልኩ ያለሁት ሴቶቻችን ለፍትህ መታገል አለባቸው። ሰው እንዳይሞት መታገል አለባቸው። ኢትዮጵያን አንድ አድርጎ ለመቀጠል መታገል አለባቸው እንጂ ከወንዶች ዓለም ጋር ሞፍ ዝም ብሎ የጩኸት ሞፍ ሴቶች ላይ መኖር የለበትም። ምክንያቱም ሴት ልጅ ጥበበኛ ናት ሲል ጥበበኛ የምትሆነው በማስተዋል መንቀሳቀስ ጩኸትን በማድመጥ አይደለም። ሴት ልጅ ጥበበኛ የምትሆነው ሴት ልጅ መፍትሔ መፍጠር የምትችል እንድትችል ወይም ደግሞ በጣም በታማኝነት እንድትንቀሳቀስ እግዚአብሔር በራሱ ስለዚህ ያሉት ሴቶች እየሰሩ ነው ብዬ አላምንም። ጩኸት እያደመጡ ነው ያሉት ብዬ ነው ማምነው እኔ ማለት ነው። ስለዚህ እነዛን ለውጦች ማየት አለብን። የቀመጡት ሴቶች እየሰሩ ነው ወይ በዙሪያቸው ባሉት ወንዶች ተጠልፈው ወይም አመለካከት ተጠልፈው ዝምታን መርጠዋል ወይ? እሱ እንግዲህ በየአካባቢው ያለው ሰው ፈልጎ የሚያገኘው ነገር ነው። ግን የሴት ልጅ በስልጣን ላይ መቀመጥ ዋናው ነገር ቻሌንጅ እንድታደርግ ነው። አንድ ነገር ደግሞ ልንገር ሴቶች ጥበበኛ ሆነው ማስተካከልና ወይም ደግሞ ሲሪየስሊ መናገር ከቻሉ የወንዶች የማድመጥ ችሎታ አላቸው፣ ያደምጣሉ። ካላደመጡ ደግሞ ያንችን መስመር መምረጥ የምችው አንቺ ነሽ ብዬ ነው ማምነው። አድማጮች አድማጮች ለቃለ ምልልሱ ጋዜጠኛ ቅድስት አቤኔዘርን በዶቸ ቨለ ዲደብሊው ስም እያመሰገንኩ የዕለቱን መሰናዶዬን እዚህ ላይ ያበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።